spool የማንቸስተር ሲቲው አሰልጣኝ ፔፕ ጓርዲዮላ በስፔን ፖሊስ የምርመራ ክስ ተከፈተባቸው። ፖሊስ አሰልጣኙ ላይ ምርመራ የጀመረው የጥላቻ ጀርም ሲል የፈረጀው የካታሎኒያ የመገንጠል ሕዝበ ውሳኔን ደግፈዋል በሚል ነው። አሰልጣኙ እስኪ የሚሆነውን እናያለን ብሏል። እጅግ በጉጉት ሲጠበቅ በነበረው የሪያል ማድሪድና የባርሴሎና ኤል ክላሲኮ ፍልሚያ ሪያል ማድሪድ ሶስት ለዜሮ ቢሸነፍም አሰልጣኙ ዚነዲን ዚዳን ደጋፊዎች ልትኮሩ ይገባል ብሏል። በሜዳ ቴኒስ የዓለማችን ቁጥር አንድ ኮከብ ተጫ ተጫዋች ሴሬና ዊሊያምስ ቅዳሜ ዕለት አቡ ዳቢ ውስጥ በሙባደላ የዓለም ቴኒስ ሻምፒዮን እንደምትወዳደር ይፋ አድርጋለች። ሴሬና ልጅ ከወለደች ገና አራት ወርም አላለፋት። የእግር ኳስ ተጫዋቾች የዝውውር ዜናንም አካትናል። አብራችሁ ቆዩ። ስፔናዊው የማንቸስተር ሲቲ አሰልጣኝ ፔፕ ጓርዲዮላ በስፔን ፖሊስ ምርመራ ተከፈተባቸው። የስፔን ፖሊስ የቀድሞ የባርሴሎና እና የባየር ሚንሽን አሰልጣኝ ላይ ምርመራ የከፈተው የካታሎኒያ ግዛት የምርጫ ውጤትን አወድሰው በመናገራቸው ነው። ሐሙስ ዕለት በተከናወነው ድንገተኛ ምርጫ ከስፔን መገንጠል የሚፈልጉት የካታሎኒያ ተገንጣዮች አብላጫ ወንበር ዳግም አግኝቷል። ትውልዳቸው ከካታሎኒያ የሆነው አሰልጣኝ ፔፕ ጓርዲዮላ ካታሎናያውያን የሚፈልጉትን ትናንት አሳይቷል እናም አሁን ቀሪው ስፔን እውነታውን ሊረዳ ይገባል ሲሉ መገንጠል ደጋፊዎች ባካሄዱ ሰልፍ ላይ ተናግሯል። የስፔን ፖሊስ የካታሎኒያ መራጮች ህገወጥ የመገንጠል ህዝበ ውሳኔ እንዲያደርጉ ገፋፍቷል ያላቸውን አሰልጣኝ ፔፕ ጓርዲዮላን ጨምሮ ሌሎች ስም ያላቸው ዜጎች ላይ ምርመራ መክፈቱን አስታውቋል። የካታሎኒያ ምርጫ የተጠራው በስፔን ጠቅላይ ሚኒስትር ማሪያኖ ራሆይ ነበር። ጠቅላይ ሚኒስትሩ ምርጫውን የጠሩት የግዛቲቱ መንግስት ጥቅም ጥቅምት ወር ላይ ከስፔን መገንጠሉን ማወጁን ተከትሎ በአገሪቱ የፖለቲካ ትኩሳቱ ለሳምንታት በመጨመሩ ነበር። በወቅቱ የስፔን መንግስት የካታሎኒያ የመገንጠል ውሳኔን ህገ መንግስቱን የጣሰ በሚል በርካታ ህግ አውጪዎችንና ፖለቲከኞችን እስር ቤት መወርወሩ አይዘነጋም። አሰልጣኝ ፔፕ ጓርዲዮላ ፖሊስ ምርምራ ከከፈተባቸው ሰዎች አንዱ መሆናቸው ያሰጋቸው እንደሆን ተጠይቀው ሲመልሱ እስኪ የሚሆነውን እናያለን ብሏል። ከዛው ከስፔን ሳንወጣ የሪያል ማድሪድ ፕሬዚዳንት ፍሎሬንቲኖ ፔሬዝ ምንም እንኳን ቡድናቸው በባርሴሎና ከትናንት በስቲያ 3 ለ0 ቢረታም ደጋፊዎች ሊኮሩ ይገባል ብሏል። በስፔን ላ ሊጋ እጅግ በጉጉት ሲጠበቅ የቆየው የባርሴሎናና የሪያል ማድሪድ የቅዳሜ ዕለት የኤል ክላሲኮ ፍልሚያ 80 ሺህ ተመልካቾች ፊት በባርሴሎና ድል ነው የተቋጨው። እንዲያም ሆኖ የሪያል ማድሪድ ፕሬዝዳንት የቡድናቸውን ደጋፊዎች ሲያጽናኑ ሪያል ማድሪድ የተጎናጸፋቸው ድሎችን ዘርዝሯል። በላሊጋው ዘንድሮ ከመሪው ባርሴሎና በ14 ነጥብ የተበለጠው ሪያል ማድሪድ ባለፈው የጨዋታ ዘመን የሻምፒዮንስ ሊግና የላሊጋ ዋንጫዎችን ማንሳት ችሎ ነበር። ከዚያም በኋላ ሪያል ማድሪድ የቡድኖች የዓለም ዋንጫን አውሮጳና የስፔን ሱፐር ካፕ ዋንጫዎችን በመጨመር ሀያልነቱን አስመስክሯል። ቅዳሜ እለት ግን ሊዮኔል ሜሲና ጓደኞቹ ጉድ አድርገውታል። በቅዳሜው የኤል ክላሲኮ ፍልሚያ 80 ሺህ ተመልካቾች በታደሙበት የሳንቲያጎ በርናባው ስታዲዮም ሉዊስ ሱዋሬዝ የመጀመሪያውን ግቢ አስቆጥረው በ54ተኛው ደቂቃ ላይ ነው የዕለቱ ኮከብ ሊዮኔል ሜሲ በስድሳ አራተኛው ደቂቃ በፍጹም ቅጣት ምት ሁለተኛዋን ግብ ከመረቡ አሳርፏል የማሳረጊዋን ሶስተኛ ግብ ያመቻቸውም ይኸው የኳስ ጠቢብ ሊዮኔል ሜሲ ነው መደበኛው የጨዋታ ጊዜ ተጠናቆ በጭማሪው ሶስተኛ ደቂቃ ሶስተኛዋን ግብ ያስቆጠረው አሌክሲስ ቪዳል ነው። የሪያል ማድሪዱ አሰልጣኝ የ45 ዓመቱ ፈረንሳዊ ዚነዲን ዚዳን የቅዳሜውን ሽንፈት አስመልክቶ በእለቱ ሲናገር ነገ አናታናቴን ነው የሚሉኝ ያ ኳስ ነው እንዴት እንደማስብና ምን እንደማደርግ ግን የሚቀየር አይደለም ብሏል። ዚነዲን ዚዳን ከሁለት ዓመት በፊት ሪያል ማድሪድን በአሰልጣኝነት ከተረከበበት ጊዜ አንስቶ በዋነኛ ተቀናቃኙ ባርሴሎና ከትናንት በስቲያ 3 ለ0 የደረሰበት ሽንፈት ከባዱ ነው። ከሪያል ማድሪድ ውጪ አትሌቲኮ ማድሪድንና ቫሌንሽያን ያደባየው ባርሴሎና ላሊጋውን በዘጠኝ ነጥብ ይመራል። ሪያል ማድሪድ ላሊጋውን ከአትሌቲኮ ማድሪድ በዘጠኝ ነጥብ ልዩነት 45 ነጥብ ይዞ ይመራል። ሪያል ማድሪድ በ31 ነጥብ ወደ አራተኛ ደረጃ ዝቅ ብሏል። ሁለተኛ ደረጃ ላይ የሚገኘው አትሌቲኮ ማድሪድ 36 ነጥብ አለው። ቫሌንሽያ 34 ነጥብ ይዞ በሶስተኛነት ይከተላል። ቡንደስሊጋ በቡንደስሊጋው ላይፕሲሽና ባየር ሊቨርኩሰን ነጥብ መጣላቸው ለቦሩሲያ ዶርትሙንድ መልካም አጋጣሚ ነው የሆነለት። ቅዳሜ ለት ሆፍናይምን ሁለት ለአንድ ያሸነፈው ቦሩሲያ ዶርትሙንድ ላይፕሲሽና ባየር ሊቨርኩሰንን በተመሳሳይ 28 ነጥብ ሆኖም በግብ በልጦ ሶስተኛ ደረጃ ላይ ይገኛል። ባየር ሊቨርኩሰን ትናንት ከሃኖቨር ጋር ባደረገው ጨዋታ አራት ለአራት በመውጣት ነጥብ ተጋርቷል። ላይፕሲሽ አንድ ተጫዋቹ በቀይ በተሰናበተበት ሄርታ ቤርሊን ነበር ትናንት ሶስት ለሁለት ድል ተደረገው። 30 ነጥብ ይዞ ሁለተኛ ደረጃ ላይ የሚገኘው ሻልከ ቅዳሜ ዕለት ከአይንትራክት ፍራንክፎርት ጋር ሁለት እኩላቻ ወጥቷል። አይንትራክት ፍራንክፎርት በ26 ነጥብ 8ኛ ደረጃ ላይ ይገኛል። ፕሪምየር ሊግ በእንግሊዝ ፕሪምየር ሊግ ማንቸስተር ዩናይትድ ከበርን ላይ ሊቨርፑል ከስዋንሲ ሲቲ እንዲሁም ቸልሲ ከብሪንግቶን ጋር ነገ የሚያደርጉት ጨዋታ ይጠበቃል። 42 ነጥብ ያለው ማንቸስተር ዩናይትድ የነገውን ጨዋታ ቢያሸንፍም እንኳ መሪው ማንቸስተር ሲቲ ላይ ለመድረስ ግን ገና ብዙ ይቀረዋል። ማንቸስተር ሲቲ በ55 ነጥብ ለብቻው በመሪነት እየገሰገሰ ነው። 35 ነጥብ ያለው ሊቨርፑል በቸልሲ በ4 ነጥብ ተበልጦ አራተኛ ደረጃ ላይ ይገኛል። በ13 ነጥቡ ብቻ ተወስኖ የደረጃ ሰንጠረዡ ግርጌ 20ኛ ላይ የሚገኘው ስዋንሲ ሲቲን ሊቨርፑል በቀላሉ ያሸንፋል ተብሎ ይጠበቃል። ቸልሲም ቢሆን በ12ተኛ ደረጃ ላይ የሚገኘው ብሪንግቶንን ማሸነፍ የሚከብዱ አይመስልም። ስለዚህ የደረጃ ሰንጠረጁ ለውጥ ላይኖረ ይችላል። የዝውውር ዜናም የእንግሊዝ ፕሪምየር ሊግ ተጫዋቾች ዝውውርን እናስቀድም። ሊቨርፑል የ27 ዓመቱ የፓሪስ ሳን ጀርሜን ግብ ጠባቂ ኬቪን ትራፕን በሚቀጥሉት ጥቂት ሳምንታት ለማስፈረም እድል መስጠቱን ሜትሮ ዘግቧል። ቶትናም ሁለት ተጫዋቾችን በቅርቡ ሊያስፈርም ተሰናድቷል። የኤቨርተኑ አማካይ የ24 ዓመቱ ሮስ በርክሌ ና የ22 ዓመቱ የማንቸስተር ዩናይትድ የኋላ ተመላላሽ ሉክ ሻው ናቸው የቶትናም ዓይን ውስጥ የገቡት። እንደ ሰንዴይ ኤክስፕሬስ ዘገባ ማንቸስተር ዩናይትድ ለአሰልጣኝ ሆዜ ሞሪኞ አዲስ ውል ሳያስፈርማቸው ሂደቱን ማራዘሙን ሚረር አትቷል። የ30 ዓመቱ ፈረንሳዊ የአርሰናል አጥቂ ኦሊቨር ዢሩ መጻ የድል ላይ ለመምከር ወኪሉ ለንደን ውስጥ እንደሚገኙም ይኸው ጋዜጣ አስነብቧል። የማንቸስተር ሲቲ አሰልጣኝ ፔፕ ጓርዲዮላ የ24 ዓመት ወጣት አማካይ ፍሬድ ቀልባቸውን ስቦታል። አሰልጣኙ የሻካታር ዶኔስኩ አማካይ ፍሬድን በበጋ ወራት የተጫዋቾች ዝውውር ወደ ማንቸስተር ሲቲ ለማስመጣት ማቀዳቸውን ሜይል ኦንሰንደይ ጽፏል። በጀርመን ቡንደስሊጋ የተጫዋቾች ዝውውር ዜና ደግሞ የብሔራዊ ቡድኑ ተሰላፊው ዛንድሮ ቫግነር የባየር ሚንሽን ቡድንን ተቀላቅሏል። የሆፍናይሙ አጥቂ ዛንድሮ ቫግነር ወደ ልጅነት ቡድኑ የተመለሰው በ14.25 ሚሊዮን ዶላር ክፍያ መሆኑ ተዘግቧል። ዛንድሮ ወደ ባየር ሚንሽን መመለሱን አስመልክቶ ሲናገር ወደ ቤቴ ተመልሻለሁ ብሏል። የጀርመን ብሔራዊ ቡድን አጥቂው ዛንድሮ በሆፍናይም የሁለት ዓመት ቆይታው 18 ግቦችን ከመረብ ማሳረፍ ችሏል። ዛንድሮ የቀድሞ ቡድኑ ሆፍናይም ወደ አውሮጳ ሊግ ግጥሚያ እንዲያልፍም ቁልፍ ሚና የተጫወተ ወሳኝ አጥቂ ነው። ሌላኛው አንጋፋ የብሔራዊ ቡድኑ ተጫዋች ማሪዮ ጎሜዝም ወደ ሽቱትጋርት ቡድን ተመልሷል። የማሪዮ ጎሜዝ ክፍያ ግን ከዛንድሮ ቫግነር በአምስት እጥፍ ያነሰ ነው። ለማሪዮ ጎሜዝ የተከፈለው ሶስት ሚሊዮን ዩሮ ግድም መሆኑ ተዘግቧል። ማሪዮ ጎሜዝ ወደ ሽቱትጋርት ሲመለስ በውሰት ሽቱትጋርት የቆየው የ19 ዓመቱ አጥቂ ጆሴፕ ብሬክሎ ውል ደግሞ ተቋርጧል። ጆሴፕ ወደ ቮርስቡርግ ይመለሳል። ዓለም አቀፉ የኦሎምፒክ ኮሚቴ ኃይል ሰጪ ንጥረ ነገር ተጠቅሟል ያላቸው 11 የሩሲያ አትሌቶች በኦሎምፒክ ውድድሮች እንዳይሳተፉ የእድሜ ልክ ገደብ ቅጣት ሰሞኑን ጥሎባቸዋል። ቅጣቱ የተላለፈው የዛሬ 3 ዓመት በሶቺ ኦሎምፒክ ወቅት ለተፈጸመ ጥፋት ነው። በወቅቱ በሩሲያ መንግስት እውቅና በርካታ አትሌቶች በተቀናጀ መልኩ አበረታች ንጥረ ነገር ይወስዱ እንደነበር ተዘግቦ ነበር። እንደ ዓለም አቀፉ የኦሎምፒክ ኮሚቴ ጠባይ ተመልካች መምሪያ ከሆነ አትሌቶቹ ቀደም ሲል ያገኟቸው የሜዳሊያ ሽልማቶች የተገፈፈባቸው ሲሆን ከእንግዲህ በኦሎምፒክ ውድድሮች አይሳተፉም። እገዳው ከተጣለባቸው አትሌቶች መካከል የሁለት ጊዜያት የኦሎምፒክ ሜዳሊያ ያገኘው ፈጣን የበረዶ ላይ ተንሸራታቹ ኢቫን ስኮፕሬቭ እና በሶቺ የኦሎምፒክ የብር ሜዳሊያ ተሸላሚዋ ታቲያና ኢቫኖቫ ይገኙባቸዋል። የሜዳ ቴኒስ ልጅ ከወለደች ገና አራት ወራትም ያልሞላት አሜሪካዊቷ የሜዳ ቴኒስ ኮከብ ሴሬና ዊሊያምስ የፊታችን ቅዳሜ ዕለት ለዓለም ሻምፒዮንስ ትጋጥማለች። የ36 ዓመቷ ሴሬና ከአምስት ቀናት በኋላ አቡዳቢ ውስጥ የምትገጥመው ሌላኛዋ የዓለማችን ምርጥ የሜዳ ቴኒስ ተጫዋች የሌና ኦስታፔንኮን ነው። አድማጮች፣ የስፖርት ጥንቅራችን በዚሁ ይደመደማል። ማንተጋፍቶት ስለሽነኝ መልካም ጊዜ። ጤና ይስጥልኝ።